ሰላም፣ እንዴት ዋላችሁ? ከዛሬ ዜና ጋር እኔ በሳማ አብደላ። ከሶሴዳይዋ አይዋ! በአጠቃላይ በቫይረስ የሞቱት አይዋ ነዋሪዎች ቁጥር አምስት መቶ ሰው ደርሰዋል። የስጋ ማሸጊያ ጣቢያ ውስጥ ሌላ የኮሮና ቫይረስ ወረሽን እያረጋገጠ መሆኑን ተናግሯል። ባይዋ የሕዝብ ጤና ጥበቃ ክፍል እንዳመለከቱ ከሁለት ሺህ አምስት መቶ ሰራተኛ ስቴት ሌክ ውስጥ የሚገኙ የታይሰን ሳማ ስጋ ተክሎች ውስጥ አምስት መቶ ሃምሳ አምስት በላይ ሰራተኞች ተጠቂ ሆነዋል። ይህ በእንዲህ እንዳለ የአርሶ አደሩ ዋና ጸሐፊ እንዳሳወቁ ከብቶቻቸው ለማረድ የተገደዱ የአሳማ አማራቶች ርብርብ ለማቅረብ የሚያስችል እቅድ መዘርጋቱን አስታውቋል። ከአይዋ ስቴት ዩኒቨርሲቲ የተገኘ መረጃ በአይዋ እርሻዎች ላይ ከስድስት መቶ ሺህ በላይ ሽርሽሮች ያሳያል። ውድብሪ እና ዳኩታ ከዋኒ ውስጥ ላይ ሐሙስ አዲስ ሞት የለም። በውድበሪ ካውንቲ ውስጥ በአጠቃላይ ሁለት ሺህ ሰባ መቶ ተጠቂዎች ሲሆኑ ሀያ ሶስት አዲስ ተጠቂዎች ነበሩ። ዳኮታ ኳኒ ከ1600 በላይ ሲሆኑ ሁለት ዳዲስ ተጠቂዎች አሉ። በዩኒቲ ካውኒ ውስጥ 83 አውንታዊ ተጠቂዎች አለ። ዛሬ ውድድሩ ካውንቲ ጨምሮ በአጠቃላይ በስቴቱ የሚገኙ አሞሌዎች በ50 ፐርሰንት አቅም ይከፈታሉ። የሶሲዲ ከተማ ፖሊሲ መመሪያ ማህበራዊ ርቀትን መመሪያቸው ለማስፈጸም የወሰኑ መኮናቸው የላቸውም ብለዋል። ሆኖም የአቅም መመሪያዎች የሚጥሱ ማንኛውም ቡና ቤቶች ፈቃዳቸውን ይወሰዳል። ቃል ቀባዩ ለሱላንድ የሕዝብ ሚዲያ እንዳለ ጥሩ ጊዜ ለማግኘት አሪፍ ነው ግን ደህንነት የተጠበቀ መሆን አለበት ብሏል። የአይዋ ስራ ኃይል ልማት ሪፖርቶች ባለፈው ሳምንታት ወደ 1460 የሚሆኑ ሰራተኞች አዲስ የስራ አጥነት ጥያቄ በክልሉ ውስጥ አቅርበዋል። ይህ ከሳምንት በፊት ጨምር ነው። ማኑፋክቸሪንግ በራስ ቁጥር እና በጤና ጥበቃ ሰራተኞች አማካኝነት ከፍተኛ ቁጥር ያላቸው የዊክፖይንት ጥያቄዎች የያዛበት ኢንዱስትሪ እንደገና ነበር። የስራአጥነት ጥቅማ ጥቅሞች በመቀበል ላይ የሚገኙት አይዋኖች ቁጥር ባለፈው ሳምንታት እንደገና ወደ አንድ መቶ ሺህ ሰማንያ ዝቅ ብለዋል። ባለፈው ሳምንታት ወደ 5900 የሚጠጉ የነበራስካ ነዋሪዎች ለስራ አጥነት አመልክተዋል። ካለፈው ሳምንት ጋር ከተመሳሳይ ነው። ይህ ከመጋቢት አጋማሽ ጀምሮ በነበራስካ ግዛት ውስጥ ያሉ የህግ ባኝ ጥያቄ ብዛት ወደ 129,000 ያመጣል ብለዋል። አመሰግናለሁ።